ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። በ19 በ22 እና በ25 ሜትር ባንድ እንዲሁም በናይል ሳት ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ግንቦት 26 2008 ዓ ም ዝግጅታችን ጀመረ። ጤና ይስጥልን እንደምናመሽታችኋል። ጤና ይስጥልን እንደምናመሻችሁ። ክቡራትና ክቡራን አድማጮች የምሽቱ አስተናጋጆቻችሁ ሶሎሞን አባተና ቆንጂት ታዬ ነን። በምሽቱ ዝግጅታችን በርከት ያሉ ዘገባዎች አሉን፣ ከኢትዮጵያም ከሌሎችም የዓለም ክፍሎች የተቀናበሩ። አብራችሁን እስከ ምሽቱ አራት ሰዓት እንድትቆዩ እንጋብዛለን። የሰዓቱን አርዕስተ ዜና ቆንጅት ታሰማናለች። የቱርክ ፕሬዚደንት ሬቸፕ ታይብ ኤርዶዋን ዛሬ የሶማሊያን ዋና ከተማ ሞቃዲሾን ጎብኝተዋል። በኬንያው ጋሪሳ ዩኒቨርሲቲ የተፈጸመውን ግድያ አቀነባብሯል የተባለው የአልሸባቡ አማጺ ቡድን አባል ዱልያደን የመገደሉን ዜና የኬንያ መንግስት ተቀበለ፣ የሚሉትና ሌሎችም አሉን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። የቱርክ ፕሬዚዳንት ሬቼፕ ጣይብ ኤርዶዋን ዛሬ አርብ የሶማሊያ ዋና ከተማ ሞቃዲሾን ጎብኝተዋል። ጦርነት ያዳሸቃት ሀገር በውጭ ሀገር ርዕሰ ብሔር መጎብኘቷ ያልተለመደ መሆኑ ይታወቃል። ከትናንት በስቲያ ረቡዕ ማታ አልሸባብ ሞቃዲሾ በሚገኘው አምባሳደር ሆቴል ጥቃት ያደረሰ ቢሆንም የቱርኩ ፕሬዚደንት በዚህ በዛሬው የጉብኝት እቅዳቸው ገፍተው ነው የሄዱት። በረቡዕ ዕለቱ ጥቃት አራት የጥቃቱን አድራሾች ጨምሮ 24 ሰዎች እንደተገደሉ ይታወሳል። በፕሬዝደንት ኤርዶዋን አጭር ጉብኝት ወቅት ሁለቱ ሀገሮች በፖሊሶች ስልጠና፣ በትምህርትና በኃይል ምንጭ ዙሪያ ስምምነቶችን ተፈራርመዋል። ፕሬዚደንቱ በቆይታቸው አዲሱን የሀገራቸውን ኤምባሲ ህንጻ መርቀው ከፍተዋል። ቱርክ በዓለም ዙሪያ ካሏት ትላልቅ ኤምባሲዎች አንዱ የሆነው የሶማሊያው ኤምባሲዋ በህንድ ውቅያኖስ ትይዩ የተሰራ ሲሆን ከአስር ምዕት አመታት በፊት በኦቶማን ቱርክ ንጉሰ ነገስት ዘመነ መንግስት ከተገነባው አብዱል አዚዝ መስጊድ ጎን ነው የሚገኘው። የቱርክ ፕሬዚደንት በ2011 ዓመተ ምህረት እንደ አውሮፓውያን አቆጣጠር ነው ደቡብ ሶማሊያን ክፉኛ የመታት ገዳይ ቸነፈር ትኩረት እንዲያገኝ ለመሳብ ሲሉ ከጎበኙ ወዲህ ይህ ሶስተኛ ጉብኝታቸው ነው የሚሆነው። ከዚያ ወዲህ ቱርክ ለሶማሊያ ብዙ መቶ ሚሊዮን ዶላር እርዳታ መስጠቷን የቱርክ ባለስልጣናት አስታውቀዋል። ባለፈው ሳምንትም የቱርኩ ካቢኔ ለሶማሊያ የዘንድሮ በጀት መደጎሚያ የሚውል የ24 ሚሊዮን ዶላር እርዳታ ፈቅዷል። ኤርዶዋን ከሶማሊያ በፊት ዩጋንዳንና ኬንያን ጎብኝተዋል። ባለፈው ዓመት የኬንያው ጋሪሳ ዩኒቨርሲቲ ላይ የተፈጸመውን ግድያ ቀነባብሯል የተባለው የአልሻባቡ አማጺ ቡድን አባል ዱልያዴን መገደሉን የመገደሉን ዜና የኬንያ መንግስት ተቀበለም። ከናይሮቢ የቪኦኤዋ ጂል ክሬግ የዘገበችዋል። አዲሱ አበባ ያቀርበዋል። የኬንያ ቃል አቀባይ ኤሪክ ራይዝ እንደገለጡት ባለፈው ዓመት ሚያዚያ ወር 2015 ዓ ም ጋሪሳ ዩኒቨርሲቲ ውስጥ የተካሄደውን ጥቃት አቀነባብሯል የተባለው ተጠርጣሪ ሽብርተኛ ደቡባዊ ሶማሊያ ውስጥ በሚገኙ ልዩ ኃይሎች ተገድሏል የተባለውን ዜና መንግስታቸው በአድናቆት ነው የተቀበለው። ክራይዜ ናይሮቢ ውስጥ ከቪኦኤ ጋር ባካሄዱት ቃለ ምልልስ የእርሱ መገደል የሰለባዎቹን ወገኖች ቁስል ይፈውሳል ብለዋል። እንደ መንግሥት በሽብርተኝነት ላይ የሚገኝ ማንኛውንም ድል በአድናቆት ነው የምንቀበለው። ጋሪሳ ውስጥ ጥቃቱ የተፈጸመባቸው ወላጆች፣ ጓደኞችና ዘመዶች ዛሬም ድረስ ቁስሉ አልሻረላቸውም። ተጠያቂዎቹን ለፍርድ ለማቅረብ እድል ቢገኝ የበለጠ ቢሆንም የዚያ ጥቃት ተጠያቂዎች ግን ዛሬ የእጃቸውን እያገኙ ናቸው። ሞሐመድ ሞሐሙድ ይበልጥ በሚታወቅበት ዱልያዴን ያንን ጥቃት እንዳቀነባበረ ታምኗል። በዚያ የአልሻባብ ጥቃት ይበልጡ ተማሪዎች የሆኑበት 148 ሰዎች እንደሞቱም አይዘነጋም። ዱልያዴን ባለፈው ማክሰኞ የተገደለው ከኪሲማዮ 30 ኪሎ ሜትር በስተ ሰሜን በምትገኘው ቡሎ ጋዱድ ከተማ ውስጥ ነው። አንድ የሶማሊያ ባለሥልጣን ለቪኦኤ እንደተናገሩት ገዳዮቹ በዩናይትድ ስቴትስ የሰለጠኑ ሶማሌ ኮማንዶዎች ባካሄዱት ወረራ ነው። ሌላ አንድ ባለሥልጣን ደግሞ ግለሰቡ የተገደለው በዩናይትድ ስቴትስ ሚሳይሎች መሆኑን ገልጠዋል። ለማንኛውም የዩናይትድ ስቴትስ ጦር ቃል አቀባይ ትናንት ሐሙስ በሰጠው ቃል የአሜሪካ ኃይሎች ሚና ሶማሊያ ብሔራዊ ጦር ኃይል የሚያካሄደውን የምድር ኦፕሬሽን ምክርና እርዳታ መስጠት ነው ብሏል። አድማጮች ዜናው የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ ነው። ከአምስት ዓመታት በፊት ጦርነት ከተቀሰቀሰባት ከሱዳኗ ኮርዶፋን ክፍለ ግዛት በሺዎች የተቆጠረ ህዝብ ቀዬውን ጥሎ መሰደዱን እንደቀጠለ ነው ሲል የተባበሩት መንግስታት የስደተኞች ኮሚሽን አስታወቀ። አብዛኞቹ የሚሰደዱት ወደ ደቡብ ሱዳን እንደሆነም ዩኤንኤችሲአር አክሎ ገልጿል። የድርጅቱ ቃል አቀባይ ኤድሪያን ኤድዋርድስ ሲናገሩ በዚህ የአውሮፓውያን አመት እስካሁን ከሰባ ሺ አምስት መቶ የሚበልጡ ስደተኞች ወደ ደቡብ ሱዳኗ ዩኒቲ ክፍለ ግዛት አቋርጠዋል። በ2011 የደቡብ ሱዳን ነጻነት ዋዜማ ላይ በሱዳን መንግስትና የሱዳን ህዝብ ነጻ አውጪ ንቅናቄ የሰሜኑ አንጃ በሚባለው ቡድን መካከል ውጊያ መቀስቀሱ ሲታወስ በወቅቱ ህዝቡን ለስደት የዳረጉት የነበሩት ችግሮች ዛሬም እንደቀጠሉ መሆናቸውን ዩኤንኤችሲአር አስገንዝበዋል። የደቡብ ኮርዶፋኑ ውጊያ እየተባባሰ በመሆኑ በመ ዎቹ ሳምንታትም ብዙ ሺ ተጨማሪ ስደተኞች ይገባሉ ተብሎ እንደሚጠብቅ ነው ድርጅቱ ያስታወቀው። ዘጠና ከመቶ ስደተኞች ሴቶችና ህጻናት እንደሆኑም አክሎ አስታውቋል። በጦርነት የደቀቀችው የመን ውስጥ በሚሊዮኖች የሚቆጠሩ ሲቪሎችን የዓለም ማህበረሰብ እንዲረዳ የተባበሩት መንግስታት ድርጅት ጥሪ አቀረበ። የሀገሪቱ የሰብአዊ ሁኔታ መበላሸት እየባሰበት በሄደበት በዚህ ወቅት ሰዎች ሕይወታቸውን ለማቆየት እየተፍጨረጨሩ ነው ስትል ዘጋቢያችን ሌሳ ሽላይን ከጀኔቫ ከጄኔቫ በላከችው ዘገባ ጠቅሳለች። አዳነች ፍሳዬ ታቀርበዋለች። የተባበሩት መንግስታት ድርጅት የየመን አስተባባሪ ጄሚ መክጎልድሪክ የመን የማትታይ ቀውስ ሆናለች። አለም ሶሪያ በሚካሄደው አስከፊ ሁኔታ ላይ ባተኮረበት በአሁኑ ወቅት 22 ሚሊዮን ለሚሆኑት የመናውያን አስከፊ እየሆነ ሄዷል። ይላሉ ማክጎልድሬክ። የሁኔታው አስከፊነት እጅግ ከባድ ነው። የአስፈላጊነቱ ደረጃም ግዙፍ ነው። የቀውሱ መጠንም በቃላት የሚጠቀስ የሚለካ አይደለም። አብሮ የሚከሰተው ስቃይም መራራ ነው። በየማዕዘናቱ የሚታየው ሰው ሁሉ በቀውሱ እየተሰቃየ ነው። የየመን መንግስትና ሁቲ አማጽያን ለብዙ ዓመታት ያህል የእርስ በርስ ጦርነት ሲያካሄዱ ቆይተዋል። ይሁንና ሳውዲ አሬቢያ ካለፈው ዓመት ግንቦት ወር አንስታ የአየር ድብደባ ማካሄድ ከቀጠለችበት ጊዜ አንስቶ የውድመቱ ሁኔታ እየከፋ ሄዷል። ከቅርብ ሳምንታት በፊት በተባበሩት መንግስታት ድርጅት ሸምጋይነት የሰላም ድርድር ከተጀመረ ወዲህ ውጊያው ቢቀንስም ሁኔታዎች እየተባባሱ መሄዳቸው አልቀረም ብለዋል ጀሚ ማክጎልድሬክ በጦርነት እጅግ የተጎዱት ልጆች እንደሆኑም ጨምረው ገልጸዋል። የተባበሩት መንግስታት ድርጅት ሶሪያ ውስጥ አጣዳፊ ችግር ላይ ላሉት አካባቢዎች ምግብ፣ መድኃኒትና ሌላም እርዳታ ከአየር ለማቀበል ዝግጁ መሆኑን ገልጿል። የሚጠብቀው የደማስቆን መንግስት ፈቃድ እንደሆነም አስታውቋል። የዓለም የምግብ ፕሮግራም በጦርነት በታመሰችው ሀገር ለ19 በውጊያ የተጠመዱ አካባቢዎች እርዳታ የሚወረውሩ አውሮፕላኖች የበረራ ፈቃድ እንዲሰጣቸው መጠየቁን አስታውቋል። እርዳታውን ከአየር ለማቀበል በሄሊኮፕተር ወይም በአውሮፕላን እንደሚጠቀም ያስታወቀው ደብሊዩ ኤፍፒ ለአንዳንዶቹ አካባቢዎች የሶሪያ መንግስት ፈቃድ ከሰጠ እርዳታውን በመኪና ማድረስም የሚቻል ነገር ነው ብሏል። በተባበሩት መንግስታት ድርጅት ስር እርዳታ የማቅረቡን እቅድ ያንቀሳቀሱት በዩናይትድ ስቴትስና በሩሲያ የሚመራው በአብዛኛው የክልሉና የዓለም ሀያላን ያሉበት ዓለም አቀፉ የሶሪያ ድጋፍ ቡድን ነው። ትናንት አንድ የሶሪያ ፕሬዚደንት ባሻር አልአሳድ ዋና አማካሪ አጣዳፊ ችግር በእኛ ሀገር የለም ሲሉ የተባለውን ውድቅ አድርገዋል ሆኖም መንግስታቸውና የተባበሩት መንግስታት ድርጅት በጉዳዩ ላይ እየተወያዩ ናቸው ሲሉም አክለዋል ቃል አቀባዩ እኛ የተራበሰው የለብንም ማለታቸውን የተጠቀሰው በመጨረሻም ዛሬ አርብ ንጋት ላይ ፍልሰተኞችን አሳፍራ ሜዲቴራንያን ባህር ላይ በተገለበጠች ጀልባ አደጋ የሞቱ አራት ሰዎችን አስከሬኖች አራት ሰዎች አስከሬኖች ሲገኙ የግሪክ ፈላጊ ባህረተኞች 342 ሰው አውጥተዋል። ዓለም አቀፉ የፍልሰት ጉዳይ ድርጅት አይኦኤም ባወጣው መግለጫ ከእንጨት በተሰራችው ጀልባ ላይ ቁጥራቸው ወደ ሰባት መቶ የሚደርሱ ፍልሰተኞች ተሳፍረው ነበር። የዜናው ሰዓት አበቃ። The voice of America Aks to Kalgeba አድማጮች የዓለም ዜናውን አድምጠናል። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15630 ኪሎ ሄርትስ በ22 ሜትር ባንድ በ13860 ኪሎ ሄርትስ በ25 ሜትር ባንድ በ12040 በ12080 ና በ12140 ኪሎ ሄርትስ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላለፈው የአርብ ግንቦት 26 ምሽት ፕሮግራማችን ነው። አሁን የመጽሔት ክፍለ ጊዜ ይቀጥላል። በነ አቶ በቀለ ገርባ መዝገብ የክስ ዶሴ የተከፈተባቸው 22 ሰዎች ዛሬ ከፍተኛው ፍርድ ቤት ችሎት ፊት ቀርበው እንደነበረ አዲስ ስታንዳርድ መጽሔት ዛሬ ዘግቧል። የዛሬውን ችሎት ልዩ የሚያደርገው የተከሳሾቹ መቅረብ ሳይሆን የቀረቡበት ሁኔታ መሆኑን የዚህ ዘገባ ዘጋቢና የተከሳሾቹ ጠበቆች ተናግረዋል። በዐብይ ርዕስ ይዘነዋል ይሄንን ዘገባ፣ እየተዘጋጀ ነው እንደ ተጠናቀቀ እናቀርብላችኋለን። ወደ ተከታዩ ዝግጅት ወደ ተከታዩ ቅንብር እናልፋለን። የዘንድሮው ዓመት የከፍተኛ ትምህርት ተቋማት መግቢያ ወይም የኢትዮጵያ የሁለተኛ ደረጃ መልቀቂያ ፈተና ሾልኮ በመውጣቱና የሁለት ፈተናዎች ጥያቄዎች ከነመልሶቻቸው በማህበራዊ መገናኛዎች በመሰራጨታቸው ምክንያት የትምህርት ሚኒስቴር ሊሰጥ የነበረው ፈተና ተሰርዞ ከሰኔ 27 እስከ ሰኔ 30 እንዲሰጥ መወሰኑን ካስታወቀ በኋላ በውጭ ሀገር የሚገኙ የድምፃችን ይሰማ የድጋፍ ግብረ ኃይል አባላት ተቃውሞ እያሰሙ ነው። እቅዱ የሙስሊም ተማሪዎችና በአጠቃላይ የሙስሊሙን ኅብረተሰብ ያላገናዘበ በመሆኑ በምንም መልኩ ተቀባይነት አይኖረውም ሲሉም መግለጫ አውጥተዋል። ጽዮን ግርማ የግብረ ኃይሉ አባል የሆኑትን አቶ ሳዲቅ መሐመድን፣ ይቅርታ አቶ ሳዲቅ አህመድን አነጋግራ ተከታዩን ዘግባለች። ግንቦት 21 ቀን ጠዋት ሊሰጥ የነበረው የከፍተኛ ትምህርት ተቋማት መግቢያ ፈተና ፈተናው ከመሰጠቱ ቀን አስቀድሞ ሾልኮ መውጣቱና በማህበራዊ ሚዲያ ላይ በመሰራጨቱ ምክንያት የትምህርት ሚኒስቴር ፈተናው ተሰርዞ ከሰኔ 27 እስከ ሰኔ 30 ባለው ጊዜ ውስጥ ይሰጣል ማለቱ ሌላው ተቃውሞ አስነስቷል። ተቃውሞውን ያሰሙት በኢትዮጵያ ሙስሊሞች ጉዳይ ላይ በመስራት የሚታወቀው የድምፃችን ይሰማ በውጭ ሀገር የሚገኙ የድጋፍ ግብረ ኃይል አባላት ሲሆኑ ፈተናው ይሰጥበታል ተብሎ የታቀደ በት ቀን የኢትዮጵያን የሙስሊም ህብረተሰብ ክፍል ያላገናዘበ ቀደም ባሉት ስርዓቶች የኢትዮጵያ ሙስሊሞች የነበሩበትን ሁኔታ የሚመልስ ነው ብለውታል። ከድጋፍ ሰጪ ግብረ ኃይሉ አንዱ አስተባባሪ የሆኑት አቶ ሳዲቅ አህመድ ለአሜሪካ ድምፅ እንደተናገሩት የሙስሊም በዓል በሚውልበት ቀን ፈተና የመፈተን ሂደት ቀደም ባለው ስርዓት ሆን ተብሎ ሲደረግ የነበረ በደል እንደሆነ አስታውሰው፣ አሁንም ህጋዊ በሆነው ቤተሰብ ከቤተሰብ ተሰብስቦ በሚደሰትበት የኢድ በዓል ቀን እንዲህ ያለ ብሔራዊ ፈተና ልማወጅ በአጠቃላይ በኢትዮጵያውያን ሙስሊሞች ላይ የተደረገ ታላቅ ንቀት ነው ብለዋል። መጭ ወር ረመዳን ነው። ረመዳን ማለት አንድ ወር በሙሉ ሙስሊሞች ሥርዓተ ጸሎታቸውን የሚያከናውኑበት ቀኑን ጾመው ማታ ተራዊህ የሚሰግዱበት፣ እንደዚሁም ደግሞ ሌሊት ላይ የሚሰገዱ ሰላቶችን የሚሰግዱበት፣ ቁርአን የሚቀሩበት፣ ሰደቃ የሚያደርጉበት፣ በአጠቃላይ ወሩን በሙሉ በኢባዳ ወይም በጸሎት የሚያሳልፉበት ነው። በአጠቃላይ በአገሪቷ ውስጥ ያሉትን በሚሊዮን የሚቆጠሩ የሀገሪቱን ዜጎች ስነ ልቦና፣ የሀገሪቱን ዜጎች በዓል፣ የሀገሪቱን ዜጎች ሆናቴ ያማከለ መሆን አለበት። ስለዚህ ከታቀደም ከሐምሌ ወር ውጪ መሆን አለበት እንጂ በሐምሌ ወር የሚሆን ከሆነ በአጠቃላይ ታላቅ የሆነ ጽኑ የሆነ ቅዋሚ ይገጥመዋል የኢትዮጵያን መንግስትን ከሙስሊሙ ማህበረሰብ ጋር ዳግም የሚያጣላው ጉዳይ ይሆናል። በመሆኑም መንግስት አዲስ ያወጣውን እቅድ እንዲሰርዝ ና ይህንንም በአስቸኳይ ለሕዝብ እንዲያሳውቅ ጠይቀዋል። ከቀናት በፊት የትምህርት ሚኒስቴር ሚኒስትሩ አቶ ሽፈራው ሽጉጤ በሰጡት መግለጫ ፈተናውን የሰረቁና በማህበራዊ ሚዲያ ላይ ያሰራጩ ሰዎች ለህግ እንደሚቀርቡ ገልጸው በተሰረዘው ፈተና ምትክ ለመጠባበቂያነት የተያዘው ፈተና ከሰኔ 27 ቀን እስከ ሰኔ 30 ይሰጣል ማለታቸው ይታወሳል። ይህን መግለጫ ተከትሎም ለፈተናው ሾልኮ መውጣት ኃላፊነት የወሰደው የኦሮሞ ተቃውሞ አስተባባሪና ከአስተባባሪዎቹ አንዱ የሆነው የኦሮሞ ሚዲያ ኔትወርክ ዳይሬክተር አቶ ጀዋር መሀመድ ተማሪዎቹ ተጨማሪ ዝግጅት ጊዜ እንደሚያስፈልጋቸው እንዲሁም ወሩና እለቱ የሙስሊም በዓል የሚከበርበት ቀን በመሆኑ ፈተናው ለሁለት ወር እንዲራዘም ምክረ ሀሳብ ማቅረባቸውን መዘገባችን ይታወሳል። መንግስት ሀሳቡን ካልተቀበለ እና ፈተናው በተባለው ቀን የሚሰጥ ከሆነም በሚወሰደው እርምጃ ለሚደርሰው ተጨማሪ ኪሳራ መንግስት ኃላፊነቱን እንደሚወስድ መግለጽ ማስጠንቀቃቸውን መዘገባችን ይታወሳል። ይህን በተመለከተም የትምህርት ሚኒስቴርን ምላሽ ለማካተት ተደጋጋሚ ሙከራ አድርገን አልተሳካልንም፣ አሁንም ጥረታችንን እንቀጥላለን። የመጨረሻ ውሳኔ ሰጪ ለሆነው የፌዴሬሽን ምክር ቤት እየቀረቡ ካሉ ጉዳዮች አብዛኞቹ ተቀባይነት የሌላቸው መሆናቸውን አንድ የህግ ባለሙያና የስራ ኃላፊ ተናገሩ። ለምክር ቤቱ የህገ መንግስት ትርጉምና የህገ መንግስታዊ መብቶች ዲሬክተር አቶ ወልዱ መርኔ እንደሚሉት የሚመጡት ጉዳዮች አብዛኞቹ የህገ መንግስት ጥያቄ የሌላቸው ናቸው። እስክንድር ፌው ነው ያነጋገራቸው ተከታዩን ዘገባ ልኳል። በኢትዮጵያ የፍርድ ቤት ሂደት የመጨረሻው ውሳኔ ሰጪ አልፋና ኦሜጋ የፌዴሬሽን ምክር ቤት ነው። ከአካባቢ ፍርድ ቤቶች እስከ ፌዴራሉ ሰበር ሰሚ ችሎት እየደረሰ እልባት ያገኘ ጉዳይ ሁሉ እዚህ ሊቀየር ይችላል። ባለ ጉዳዮች፣ ፍርደኞችና ሌሎች የመጨረሻ እድላቸውን ሊሞክሩ ወደዚህ ይመጣሉ። የሚመጡት ደግሞ የተሰጠው ውሳኔ ከህገ መንግስቱ ጋር ይጻረራል ወይም ህገ መንግስታዊ ትርጉም ያስፈልገዋል ብለው የሚያስቡ ናቸው። በፌዴሬሽን ምክር ቤት የህገ መንግስት ትርጉምና ህገ መንግስታዊ መብቶች ዳይሬክተር ወልዱ መርኔ ይህንኑ አብራርተዋል። ህገ መንግስታዊ ትርጉም ያስፈልገዋል ሲባል ምን ማለት እንደሆነ ከመግለጽ ይጀምራሉ። አንድ ህግ ወይም የባለስልጣን የመጨረሻ ውሳኔ ከህገ መንግስቱ ጋር ይቃረናል፣ በህገ መንግስቱ የተደነገገውን መሰረታዊ ነጻነቴን ወይም መብቴን ይጥሳል በሚል በማንኛውም አካል ጥያቄ ሲቀርብ እና በእርግጥም ደግሞ እንደ ጥያቄው አቀራረብ ጥያቄ የተነሳበት ህግ ወይም የባለስልጣን ውሳኔ ከህገ ህገ መንግስቱ ድንጋጌ ጋር የሚጋጭ ሆኖ ከተገኘ በዚያን ጊዜ ነው ህገ መንግስት ትርጉም ያስፈልጋል የሚባለው። በዚህ ሁኔታ ነው ከህገ መንግስቱ ጋር የሚቃረነው ህግ ወይም የህጉ አንዱ ክፍል ወይም አንድም ድንጋጌ ሊሆን ይችላል፣ ተፈጻሚ ሊሆን አይገባም። ወይም ደግሞ ባለስልጣን የመጨረሻ ውሳኔ የጥያቄ አቅራቢውን ዜጋ ወይም አካል ህገ መንግስታዊ መሰረታዊ መብቶችና ነጻነቶች አንዱን የሚጥስ ነው የሚል እምነት ሲያድር ነው ያ ውሳኔ ተፈጻሚ እንዳይሆን ይደረጋል። በዚህ መሰረት የሚመጡት የህገ መንግስት ትርጉም አቤቱታዎች በቅድሚያ የሚቀርቡት ለህገ መንግስታዊ ጉዳዮች አጣሪ ጉባኤ ነው። ከዳኝነት አካላት ከህግ ባለሙያዎችና ከህዝብ ተወካዮች ምክር ቤት የተውጣጡ አባላትን የያዘው የዚህ ጉባኤ የመጀመሪያ ተግባርም አቤቱታዎችን መመርመር ነው። ከዚያም ህገ መንግስታዊ ትርጉም ያስፈልጋቸዋል ያላቸውን ለፌዴሬሽን ምክር ቤት ይልካል፣ ሌሎቹም ደግሞ ይመልሳል። አቶ ወልዱ እንደሚሉት ታዲያ ከሚመጡት አቤቱታዎች አብዛኛዎቹ ህገ መንግስታዊ ትርጉም የማያስፈልጋቸው ናቸው። እስካሁን ድረስ የሚቀርቡት አብዛኛዎቹ የፍርድ ቤት ደረጃቸውን ጠብቀው በፌዴራል ጠቅላይ ፍርድ ቤት በሰበር ችሎት የሚሰጡ ውሳኔዎች ናቸው። ከሚቀርቡት ውስጥ ብዙዎቹ የህገ መንግስት ጥያቄ ላቸው ያው የህግ ክርክር የፍሬ ነገር ክርክር ሆነው ነገር ግን ያው ዜጎች መብት ስላላቸው እንደገና ደግሞ ሌላ ተጨማሪ እድል እንጠቀም በሚል የሚያቀርቧቸው ናቸው። ከዚያ ውስጥ ግን ያው ጥቂት የተወሰኑት ህገ መንግስታዊ ጥያቄና ይዘት ያላቸው ሆነው ሲገኙ መጀመሪያ በአጣሪ ጉባኤው ይታያሉ። አጣሪ ጉባኤው ያው በህገ መንግስቱ እንደተመለከተው የውሳኔ ሀሳብ ያቀርባል። ትርጉም ያስፈልጋል ብሎ ሲያምን ማለት ነው። ምክር ቤቱ ደግሞ የአጣሪ ጉባኤውን የውሳኔ ሀሳብ መሰረት በማድረግ የመጨረሻ ውሳኔ የሚሰጥበት አግባብ ይኖራል ማለት ነው። የፌዴሬሽን ምክር ቤት ሰሞኑን ባካሄደው የ2008 ሶስተኛ መደበኛ ስብሰባ በአጣሪ ጉባኤ የቀረቡለትን ሶስት ጉዳዮች የህገ መንግስት ትርጉም ያስፈልጋቸዋል ሲል በአብላጫ ድምጽ ወስኗል። ምክር ቤቱ የአጣሪ ጉባኤውን ውሳኔ የመሻር መብት እንዳለውም አቶ ወልዶ አስታውሰዋል። ጉባኤው ህገ መንግስታዊ ትርጉም አያስፈልገውም ሲል የመለሰው አንድ አቤቱታ በይግባኝ ለምክር ቤቱ መቅረቡንም በምሳሌነት ጠቅሰዋል። ይኸው አቤቱታ የቀድሞው የፓርላማ አባል ዶክተር አሸብር ወልደ ጊዮርጊስ በቦንጋ ከተማ የጀመሩትንና በኋላም በአካባቢው አስተዳደር ተደናቀፈብኝ ያሉትን የሆስፒታል ግንባታ ስራ የተመለከተ እንደሆነም ጠቁመዋል። ይግባኙን የተመለከተው የፌዴሬሽን ምክር ቤት ህገ መንግስታዊ ትርጉም እንደሚያስፈልገው መወሰኑንም አመልክተዋል። ይህንን ጨምሮም ሰሞኑን ውሳኔ የተሰጠባቸው አቤቱታዎች አራት መሆናቸውን ተናግረዋል። ባለፉት ሁለት ዓመታት ህገ መንግስታዊ ትርጉም ያስፈልጋቸዋል በሚል ለምክር ቤቱ ቀርበው ውሳኔ የተሰጠባቸው ጉዳዮች የሰሞኑን ጨምሮ ወደ አስራ አምስት መድረሳቸውንም አስረድተዋል። ለህገ መንግስት ትርጉም ጥያቄ የሚመጡት ጉዳዮች በርካታ ቢሆኑም ተገቢ ሆነው የሚገኙትና ውሳኔ የሚያገኙት እጅግ ጥቂቶቹ ናቸው፣ አቶ ወልዱ እንዳብራሩት። ይህም ሆኖ ግን የህገ መንግስት ጥያቄ በየጊዜው የጨመረ መምጣቱን የምክር ቤቱ ኃላፊዎች ይናገራሉ። አቶ ወልዱ እንደሚሉት የዚህ ምክንያቱ የዜጎች ህገ መንግስታዊ መብታቸውን የማስከበር ግንዛቤ እያደገ መምጣቱ ነው። ይህንን ምክንያት የማይቀበሉ ወገኖችም አሉ። በእነርሱ እምነት ደግሞ ዋናው ምክንያት ዜጎች በተዋረድ ባሉ ፍርድ ቤቶች ላይ እምነት ማጣታቸው ነው። ይህ አስተያየት ተጨባጩን ሁኔታ አያንጸባርቀም ይላሉ አቶ ወልዱ። ፍርድ ቤቶችም በመንግስት በህገ መንግስት የተቋቋሙ ህገ መንግስታዊ ተቋማት ናቸው። ለህብረተሰቡ ፍትህ ለመስጠት የዳኝነት ስራ ለመስራት የተቋቋሙ ናቸው። ስለዚህ ዜጎች በፍርድ ቤቶችም ላይ አመኔታ ሊያሳድሩ ያሳድሩ ይገባል። ለምን? ህገ መንግስታዊ ተቋማት ናቸው ፍርድ ቤቶች። ነገር ግን ፍርድ ቤቶች አካባቢው፣ አሰራሩ፣ ለዜጎች የሚሰጠው የፍትህ አገልግሎት፣ የዳኝነት አገልግሎት የተሟላ ነው ወይ? ችግር የለም ወይ? ይህን ማለት አንችልም። ችግሮች ሊኖሩ ይችላሉ። ይህን ራሳቸውን ፍርድ ቤቶቹ የሚያምኑት ጉዳይ ነው። ስለዚህ ዜጎች ምናልባት ተከራካሪ ሁሉ አያሸንፍም። የተከራከር ሁሉ አያሸንፍም። ይህ የሚያሳየው ምንድነው? አብዛኞቹ የሚመጡ ጉዳዮች በፍርድ ቤቶች በአግባቡ ህግን፣ ክርክርን፣ ማስረጃን መሰረት አድርገው የተሰጡ ውሳኔዎች መሆናቸውን ነው የምናረጋግጠው። እንዲህ ሲባል ደግሞ የተወሰኑ ጥቂቶች በመሬት ይዞታ አካባቢ ከመሬት ይዞታ ጋር በተያያዘ የሚሰሩ ህገ መንግስቱን ያላገናዘቡ ውሳኔዎች አሉ። እነኛ ደግሞ በአጣሪ ጉባኤውን በምክር ቤቱም እየታረሙ ነው። ስለዚህ ህዝቡ በፍርድ ቤቶች ላይ አምኔታ ስለሌለው ነው የሚለው እኔ አልቀበለውም። የዶክተር አሸብር ወልደ ጊዮርጊስን የሆስፒታል ግንባታ ጨምሮ ውሳኔ የተሰጠባቸው አብዛኛዎቹ ጉዳዮች ከንብረትና ከመሬት ይዞታ ጋር የተገናኙ መሆናቸውንም አቶ ወልዱ ገልጸዋል። ዛሬኞቹ ከመሬት ይዞታ ጋር የተያዙ ናቸው። በተለይ ከገጠር መሬት ይዞታ ጋር የተያዙ ናቸው። የኢትዮጵያ ህግና ህገ መንግስታዊ ትርጉሞች እንደዚሁም ተያያዥ ርዕሶች በቃለ መጠይቁ ተነስተዋል። ሰሞኑን ውሳኔ ከተወሰነላቸው ዜጎች አስተያየት ጋር ልመለስበት ሞክራለሁ። ለአሜሪካ ድምጽ ሬዲዮ እስክንድር ፍሬው ከአዲስ አበባ። ለዕለቱ አብይ ርዕስ ወደ ተያዘው ዘገባ እናልፋለን አሁን በእነ አቶ በቀለ ገርባ መዝገብ የክስ ዶሴ የተከፈተባቸው ሃያ ሁለት ሰዎች ዛሬ ከፍተኛው ፍርድ ቤት ችሎት ፊት ቀርበው እንደነበረ አዲስ ስታንዳርድ መጽሔት ዛሬ ዘግቧል የዛሬውን ችሎት ልዩ የሚያደርገው የተከሳሾቹ መቅረብ ሳይሆን የቀረቡበት ሁኔታ ነበር ሃያ ሁለት ሰው ያለመደበኛ ልብስ ዳኛ ፊት ቀረበ እዚያው ተገኝቼ ነበር ወዳለችኝ የአዲስ ስታንዳርድ ዘጋቢ ማህሌት ፋሲል ደውዬ ያየችውንና የሰማችውን እንድትነግረኝ ጠይቂያት ነበር። የዛሬው ፍርድ ቤት ውሎ ልደታ ምድብ ችሎት ነበረ፣ አስራ ዘጠነኛ ምድብ ችሎት ወንጀል ችሎት በቦታ የተገኘ ወንጀል ችሎት ነበረ። በቦታ የተገኘህ ነው። ከጠዋት ሦስት ሰዓት ላይ ነበር እንደ መደበኛው እንደ በፊቱ፣ ግን በሰዓቱ በቃ ነገር ባለመጣሁ አራት ተኩል ላይ ሲሆን ነበረ አራት ሰዓት ተኩል ላይ እንደሆነ ልክ እንደገቡ ቦታ ይዘን ጠበቅናቸው። ፍርድ ቤቱ ውጡ ተባለንና በሰልፍ እንደተለመደው ተደርገን ገባን። እነ በቀለን በጀርባ በር በኩል አስገባቸው። ከዛ ፍርድ ቤት ስገተን የተመለከት ናቸው ያየ ናቸው። በገባንበት ጊዜ የቀረቡት ሀያ ሁለቱ ተከሳሾች ብቻ ናቸው። ሌላ አስራ ስድስት ሌላ ክስ ላይ የነበሩ ሰዎች ነበሩ ከአምቦ ክልል የመጡ እነሱን፣ አላመጧቸውም ሀያ ሁለት ውስጥ ወደ ስድስት ሰባት የሚሆኑት ጉርዱ ሸሚዝ ይሄ ፓካውት የምንለዋል አይደል? ከሸሚዝ ስር የምናደርገው ካናቴራ ካኒቴራ ስሷች ፓካውት የምንላት እጅጌ ጉርዷል እሱን የለብሱት እና አብዛኞቹ ባዶግራቸውን ናቸው። በቁምጣ ነበሩ። የውስጥ ልብስ ነው ወይስ መደበኛ ቁምጣ ነው የለበሱት? ስሰራ የምታደረጋቸው የቱፋ ቁምጣ ነገሮች አሉ። አደ አሁን ልክ እንደዚ አይነት ቁምጣዎች ነበር ያደረጉት። ከዛች ከተባለ ባለፈው ግንቦት ሶስት ላይ ቀጠሮ ነበራቸው። አላቀረቧቸውም ነበር ጥቁር ነፍሳቸል በሚቀርሰነ ግንቦት ውስጥ ሊቀርቡበት የነበረው ጉዳይ የአቃ መቃወሚያ ለማሰማት ነበረ ለማቅረብ ነበረ። የክስ መቃወሚያ ነበር የሚያቀርቡት። የክስ መቃወሚያው ከቀረበ በኋላ የአቶ በቀለ ከአንደኛ እስከ አራተኛ ያሉት ተከሳሾች ጠበቃ ቀርበው ለፍርድ ቤቱ ደንበኞቻችን ላይ ጉዳት እየደረሰ ነው፣ ግንቦት ሶስት ቀን ያመጧቸው ብለን ምክንያት እንደሆነ ይጠይቅልናሉ። ፍርድ ቤቱ የማረሚያ ቤቱ ሲጠይቅ ማረሚያ ቤቱ ትዕዛዝ አልተሰጠንም አሉ እንድናመጣ እነ ማንን? እነ በቀለ ገርባ ሀያ ሁለቱም ተከሳሾች ግንቦት ሶስት ቀን ቀጠሮ ነበራቸው እና ፍርድ ቤት መቀረቡ ትዕዛዝ አልተሰጠንም ሲሉ ጠበቆች ያልቀረቡበት ምክንያት በዛ ሳይሆን ጥቁር ልብስ ለብሰው ከግቢ ሊወጡ ሲሉ ተከልክለው ነው ብለው ለፍርድ ቤቱ ተናገሩ እና ደንበኞቻችን ይናገሩ ብለው ድር ሲሰጡ አቶ በቀለ ገባ ተነስተው ምን ላይ ሰጡ? ለፍርድ ቤቱና ከተናገሩት ያሉት ለፍርድ ቤቱ ማለት ነው። ምን አሉ? ከትላንትና ትናንትና ከማደሪያ ክፍላችን ውስጥ አውጥተው ልብሳችንን አውጥተው እየለዩብን ነበር። ይሄ መልበስ ትችላለች፣ ይሄ መልበስ አትችልም ብለው ልበታተኑብን አሉ። እሺ ከትላንትና ጀምሮ ምግብ አልበላንም። ምክንያቱም ትናንትና ፍተሻ ላይ ነበረን። ዛሬ ደግሞ ወደዚህ ይመጣል ተደብበናል አሉ። እና እኔ ራሱ ዛሬ ጠዋት ዛቻ ደርሶብኛል። ምን አይነት ዛቻ ነው ደርሶብኛል ያሉት? አንተ ነህ እንደዚህ እያደረግ ያለብ አንተ ምክር ነው በሚል ማለት ነው። ጥቁር ልብሳቸውን ከለበሱ በኋላ ነው ያስወለቋቸው ወይስ ገና ሳይለብሱ ነው ይህን ለብሳችሁ መሄድ አትችሉም ብለው ያስቀሩባቸው? ባለፈው ግንቦት ሶስት ዕለት ጥቁር ልብስ ለብሰው ከግቢ ሊወጡ ሲሉ መልበስ አትችሉም ተብለው ከፍርድ ቤት ነው ያስቀሯቸው። ትናንትና እና ዛሬ ነው ነው የመጡት። ልብሳችሁን ተለይቷል ተወስዶብን ይመስላል ግማሹ እቃችን ተበታትኗል አሉ። የታሰርንበት ቦታ ለህይወታችን አስጊ ስለሆነ እየተደበደብን ነው፣ እየተዛተብን ነው። ስለዚህ ማረሚያ ቤቱ ይቅ አይደለም ቤቱ በሪፖርትሽ ላይ ዳኛው አዛዋል መሰለኝ እነዛ የግንቦት ሶስት ቀጠሮ ላይ ለምን እንዳልተገኙ ያላቀረቧቸው የፖሊስ መኮንኖች ቀርበው እንዲያስረዱ። አልቀረቡም ማለት ነው። እነዛ የፖሊስ መኮንኖች ዛሬ የፖሊስ የማረሚያ ቤቱ መኮንኖች ነበሩ። ግን በዛ ቀጠሮ ሲወሰድ የማረሚያ ቤቱ ተወካይ የሚመጣለ ያ ተወካይ ቀጠሯቸውን ቀን እንዴት አሳለፈው የሚለውን ምላሽ እንዲሰጥ ለሰኔ ሀያ እንዲቀርብ የተሰጠው ስለዚህ በዚህ ሆኖ ማለት ነው የዛሬ ችሎት የተዘጋው የዛሬ ችሎት የተዘጋው በዚሁ ነው። ሌሎች ደግሞ ዛሬ ያልቀረቡ እንዳሉ ነግረሽኝ ነበረ። እነዚህ ከአምቦ መምጣት የነበረባቸው የእነሱስ ጉዳይ ለምንድን ነው ያልቀረቡት? አስራ ስድስቱ ተከሳሾች ለምን እንዳላቀረቡ ሲጠየቁ ማለት ነው መኪና በበቂ ሁኔታ ስለሌለ፣ አንድ መኪና ተበላሽቶብናል፣ የመኪና እጥረት ስላለ አላመጣናቸውም ያለው የማረሚያ ቤቱ ተወካይ። ማህሌት ፋሲል የዛሬውን ችሎት ተከታትላ ለመጽሔቷ የዘገበች የአዲስ ስታንዳርድ ከፍተኛ ሪፖርተር ነች። ከዚያም የችሎቱ ውሏቸው ምን ይመስል እንደነበረ እንዲነግሩኝ የተከሳሾቹን ጠበቃ የሃያ ሁለቱን ተከሳሾች አቶ ወንድሙ ኢብሳን ጠይቂያቸዋለሁ። በአቶ በቀለ ገርባ የሚመራ ሀያ ሁለት ሰዎች ያሉበት የኦሮሞ ፌዴራሊስት ኮንግሬስ ከፍተኛ የፓርቲ አመራሮች ያሉበት ሀያ ሁለት ሰዎች አንድ መዝገብ ይዛለው። ቀጥሎ ደግሞ ቦሌ ጉልጉል አካባቢ የሆኑ በጣም ዝቅተኛ የኑሮ ደረጃ ላይ የተመሩ ወደ ሰላሳ ሶስት የሚሆኑ ፀጉር አስተካካይ፣ የቀን ሰራተኛ በጃጅ ነዚ በጣም ዝቅተኛ ኑሮ ላይ የሚኖሩ በእድር በማህበራዊ ኑሮ እድር የተሰባሰቡ ሰላሳ ሶስት ሰዎች አሉ። ይህ አንድ መዝገብ ነው። ሶስተኛ አምቦ አካባቢ አካባቢ ያሉ መምህራኖች፣ ሐኪሞች፣ አስተማሪዎች እና እንደዚህ የተለያየ ስራ ላይ የተሰማሩ አስራ ስድስት ሰዎች የመዶላቪ ዩኒቨርሲቲ ተማሪዎች አስራ አንድ ልጆች ናቸው። በሙሉ ከአስራ አንድ ምገርም ዘጠኙ ሰማንያ ስድስት የተወለዱ ናቸው። አስራ ዘጠኝ ሰማንያ ስድስት የተወለዱ ሁለት ልጆች ብቻ ሰማንያ አምስት የተወለዱ ናቸው። እንሱም አስራ አንድ ናቸው። ሌላው ደግሞ አዲስ አበባ ዩኒቨርሲቲ የሚማሩ የአሜሪካን ኤምባሲ አካባቢ ሰላማዊ ሰልፍ ለማድረግ የሞከሩ ሀያ የአዲስ አበባ ዩኒቨርሲቲ ተማሪዎች አሉ። ይሄ በፌዴራል ደረጃ ያሱትን ነው። እነዚህ ሲደመሩ ወደ ሰማንያ አምስት ሰማንያ ስድስት ይመጣለ በአካላዊ ክስ ደርሷቸው ቅንንጦ የወረዱት ማለት ነው። እነዚህ አጠቃላይ ወደ ሰማንያ የሚደርሱትን ነው በጥብቅና ይዚ አሁን እየታገልቱ አለው። እሺ፣ አቶ ወንድሙ፣ እስቲ ለዛሬ ዛሬ ስለነበረው የችሎት ውሎ እንነጋገር እና ያጫውቱኝ እስኪ ምን እንደነበረ የሚመስለው ዛሬ ዛሬ የሶስት ችሎት ነበረኝ። አንደኛ ሀያ ሁለት ሰዎች ያሉበት ነው፣ አቶ በቀለ ገርባ መዝገብ። እነዚህ ሰዎች ከፍተኛ ፓርቲ አመራሮች ያሉበት ነው። ደጋፊዎች አባሎች ያሉበትና እንደዚህ ኦሮሞ የሆኑ ናቸው። እነዚህ ህዳር አስራ አራት የተያዙ ናቸው አብዛኞቹ ማዕከላዊ ወንጀል ምርመራ ወደ አራት ወር ቆይቶ ምርመራ ከጨረሱ በኋላ ክስ ተመስርቶባቸው ቂሊንጦ የወረዱ ናቸው። ቀጠሯቸው ግንቦት ሶስት ነበረ። ከግንቦት ሶስት በፊት በነበረው ቀጠሮ ትዕዛዝ ሰጥቶ ለግንቦት ሶስት እኛም የመጀመሪያ መቃወሚያ ክሳችን እንድናቀርብ ማረሚያ ቤቱ ደግሞ ተጠርጣሪ ተከሳሾችን ይዟቸው እንዲመጣ ለመስከረም ሶስት ፍርድ ቤት ላይ ግብጽ ትዕዛዝ ሰጠ። ጃንክ ግንቦት ሶስት አልመጡም። ምክንያቱ ፍርድ ቤት ለእኛ የነገረን የመሀል ዳኛ ስለታመሙ ነው ያለን። ታራሚዎቹ ግን እዛው ማረሚያ ቤት ቅንንጦ እጄ ጻፋቸው እንደተረገቡታ ለት ግንቦት ሁለት ቀን ጥቁር ልብስ ለብሰን እንሄዳለን። ለምን ዘመዶቻችን ሞተዋል። ሶስት መቶ አራት መቶ የሚገመቱ እነዚህ ዘመዶቻችን ናቸው። እኛ ኔት ያዘው ቻርተር ነው። ፌዴራል እና የክልል መንግስት ይቅርታ በጠየቀበት እኛ ባልሰራ ነው ባላደረግነው ነገር ነው። በእነዚህ በእነዚህ ምክንያት ሀዘን ተሳምቶናል እና ብሎ ጥቁር ልብስ ለመልበስ ሞከርናሉ። ጥቁር ልብስ ከለበሳችሁ ፍርድ ቤት አንወስድም። ትሄዳላችሁ አትሄድም። በዚህ ምክንያት እነሱ ቀሩ። እንደ ህግ ባለሙያ በተቻለ መጠን ይሄ ጥቁር ልብሱ ከመልበስ በተቻለ መጠን ነገሩ ወደ ዋና ፍሬ ነገሩ ክርክር እንድንገባ የሚል ሀሳችን ለመስጠት ሞክሬ ነበር። ሌሎችም ጠበቆች አሉ። የሚሌትም ባላውቁም አቶ ወንድሙ ለማን ይሄንን አስተያየት የሰጡት ለምን ከችሎ ጠራችሁ ዝንቦ ሶስት ስላቸው ይህን ስነግሩን ይሄ ነገር ጥቅጥቅ ፈጥርና የፍርድ ይዘቱን እንዳያጓትቱብን ምናለ ሌላውን ብትለብሱ የሚል ምክር አዛትን ብዬ ነበር። በዕለቱ የተቀበሉኝን መስሎ ነበረ። ከዛ አሁን ዛሬ ነው የተቀጠረው። እንግዲህ ዚያን ቀን ዶሴ በዚህ ምክንያት አንድ ወር ተጎተተ ማለት ነው። ስለዚህ የዛን ቀን ጥቁሩን ልብስ ለብሰው መቅረብ ስለፈለጉ የእርስዎ ደንበኞች ሳይቀርቡ ቀሩ። በራሳቸው ፍላጎት ማረሚያ ቤቱ ከለከላቸው። እሱን ልብስ ከለበሳችሁ አልወዛችሁም አውልቁ። ኋላ እናውልቅ ማሉ ከችሎቱ አስቀሯቸው። ስሎቱ ግን ለእኛ የነገረን ዳኛ ታሞ ነው፣ የመሀል ዳኛ ነው አለን። ስናጣራ ጉዳይ ዳኛ መሳመ ምናልባት እንደተጠበቀ ሆኖ ደንበኞቼ የጠሩት ግን ተከልክሎ ነው። ጥቁር ልብስ ይሄን ልብስ ጥቁር ልብስ ለብሳችሁ ስሎ ሲጠቆሙም በምን ነው የጠሩት ማለት እሺ። እርሶን እንደ ህግ ባለሙያ ልጠይቅዎትና አንድ ተጠርጣሪ ወይም ደግሞ በአንድ የክስ መዝገብ ያሉ ከአንድ በላይ የሆኑ ተጠርጣሪዎች ሊሆኑ ይችላሉ ፍርድ ቤት ሲቀርቡ መቅረብ ያለባቸው የአለባበስ ስርዓት ወይም ደግሞ ድንጋጌ አለ? በጭራሽ የለም። በጭራሽ የለም። በአንዳንድ ሀገሮች ላይ ተደንግጎ ይኖራል። ለምሳሌ አሁን ግን ነጭ ልብስ ነው። ታሪክ ግን ይሄ የለም፣ በኢትዮጵያ ታሪክ የለም። አሁን እሱን ነው የኢትዮጵያ ነው ምለው። ታራሚ እንኳን ተጠርጣሪ እነዚህ ተጠርጣሪዎች ናቸው። ተጠርጣሪ ተከሳሾች ናቸው። እንደ ንጹህ ነው የሚወሰዱት እና የሚታዩት ታራሚ እንኳን እንትኑ የለም። ይሄ አሁን የሚባለው እንዲህ ልብስ ለብሴና ጥቁር ልብስ ነጭ ቀየ እንጂ ይሄ የለም የሌለ ታሪክ። ወደ ዛሬው ችሎት እንምጣና፣ እሺ ይንገሩኝ፣ የዛሬው ችሎት ምን እንደሚመስል። የዛሬው ችሎት እንግዲ ዛው ቤተሰብም፣ ጋዜጠኞችም፣ እኛም ጠበቆች ከኔ ጋር አሁን ያናበቀል ጉዳ ያዙ አንድ አራት ጠበቆች አሉ። አንዶ አቶ አብዱጀባርና አቶ አማ የሚባሉት ከአንድ እስከ አራት ላሉት ከኔ ጋር ና የሚረዱም ናቸው። አሁን ነው የጀመሩት። አሁን ሌሎች ደግሞ ጠበቆች ለአንዳንድ ሰው የሚቆሙ አሉ። አጠቃላይ አራት ጠበቆችና እኛ ተሰየምን። ቤቱ ሞላ በሰው ቁጣ ላይ ተጠርጣሪዎቹ አልመጣ አሉ። ቢጠበቅ አልመጣ አሉ። አራት ሰዓት ሲሆን ፖሊሶቹ ችሎት ውስጥ የነበሩትን ሰዎች እንድንወጣ ተደረገ። ጠበቆችና ፖሊሶች እንደዚህ ቀረን። ቤቱ ባዶ ሆነ። ቤተሰብ ጋዜጠኞች በሙሉ እንደወጡ ተደረገ። ከዛም በጀርባ በኩል ግን በሚገርም አይነት ሁኔታ የስፖርት ሜዳ የሚሰራው ትልልቅ ፓንቶች የሉም እንዴ? ረጂም ረጃጅም ፓንቶች እና ባዶ እግራቸውን ከደረታቸው በላይ ደግሞ ይሄ ከናቴራ ማለት ነው። ከናቴራ ሙሉ አንገት ያለ አሳተን እቺ እንጥብጣቢ ያላት ነገር የለችም። አዎ፣ ማንጠልጣ ያላት ማንጠልጠላ አለ፣ እሷ ናት። እንግዲ ደረታቸው ባዶ ነ እና ሽማግሌዎች አሉ፣ ወጣቶች አሉ። አንድ ሴኪ ብቻ ነው ሙሉ ከናቴራ የለበሰው። ቀሩ በደዛ አይነት ገቡ። አስደንጋጭ ነገር ነበር። ጸጉሯቸው ጭራብ ሰብራራ ሆነዋል እና እኛም ገባን፣ ግን በጣም አዘን በሁሉ እንችል ነበር። ችሎቱ ግን ምንም ነገር እንዳልተፈጠረ ነገር አድርጎ ስም መጥራት ጀመረ። ተጠራን እና እንትን ከተሰየምን በኋላ አቤቶታ ጀመርን። አቤቶታውን እኔ ነኝ የጀመርኩት። አንደኛ እነዚህ ሰዎች እንደዚህ አይነት ሆኖ ራቁታቸውን ወደ ፍርድ ቤት መምጣቱ ምንድን ነው ባለፈው ጊዜም በመስከረም ግንቦት ሶስት እንዲህ አይነት ልብስ ልበሱ አትልበሱ በምን ችግር ተፈጥሮ ነው? አሁንም ጥርጣሬውን ስናራ ምግና ስንሰማ ይሄ ችግር አለ። ይሄ ምንድን ነው? ሰብአዊና ዲሞክራሲያዊ መብታቸው ለምን ይጣሳል? እነዚህ ሰዎች ታራሚዎች አይደሉም፣ ተጠርጣሪዎች ናቸው። ተጠርጣሪዎች እስከሆኑ ድረስ ደግሞ ሰብአዊና ዲሞክራሲያዊ መብታቸው መጠበቅ አለበት። በሌላ በኩል ደግሞ የአቶ ጉርሜ ሳያኖ፣ አቶ ደጀኔ ጣፋ አዲሱ ቡላላና፣ በአቶ በቀለ ገርባ ጠበቃ ቅድም የጠቀሷቸው አቶ ወንድሙ፣ አቶ አብዱል ጆበር ሁሴን ገመዳን አግኝቻ አነጋግሬያቸው ነበረ። ግንቦት ሶስት ደንበኞቻቸው በልብሳቸው ቀለም ምክንያት እንዳይቀርቡ ተደርገው እንደነበረ እርሳቸውን በድጋሚ ነግረውኛል። ዛሬ ግን መቅረባቸውን ተናግረዋል። ኅዳር 14 2008 ዓ ምት የተያዙ ደንበኞቻቸው ለአራት ወራት በማዕከላዊ ምርመራ ቆይተው ከአራት ወራት በኋላ ወደ ቅሊንጦ መላካቸውንም አቶ አብዱል ጆበር ሁሴን ገልጸውልኛል። በማረሚያ ቤቱ በኩል ያለውን ሁኔታ ለማወቅ ጥረት እያደረግንን እንደተሳካልን እናቀርባለን። የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል ባለፉት 25 ዓመታት በኢትዮጵያ ውስጥ እየተፈጸመ ያለው የሰብአዊ መብት ረገጣ አሳሳቢ ደረጃ ላይ ደርሷል ሲል አገለጸ። ድርጅቱ ትናንት ኬንያ ናይሮቢ ውስጥ ባደረገው ስብሰባ ከደርግ መንግስት ውድቀት በኋላም በኢትዮጵያ ያለው የሰብአዊ መብት ረገጣ እስካሁን እንደቀጠለ መሆኑ ለብዙ የኢትዮጵያ ዜጎች መታሰርና መሰደድ ምክንያት ሆኗል ብሏል። በውይይቱ ላይ በኢትዮጵያ መንግስት የሰብአዊ መብት ረገጣ የተፈጸመባቸው ሰዎች ቀርበው የምስክር ቃላቸውን የሰጡ ሲሆን ኬንያ ውስጥ ባሉ የስደተኞች ሰፈርና በመዲናዋ ናይሮቢ የሚኖሩ የኢትዮጵያ ስደተኞችም በስብሰባው ተካፍለዋል። በስብሰባው ላይ የተገኙት ስደተኞች በተባበሩት መንግስታት የስደተኞች ጉዳይ ኮሚሽን ዩኤንኤችሲአር በአግባቡ መብታችንን እያስጠበቀልን አይደለም በማለት ያላቸውን ቅሬታ በስብሰባው ላይ ለተገኙ የዩኤንኤችሲአር ተወካይ አቅርበዋል። ገልሞ ዳዊት ከናይሮቢ ያስተላለፈው ዘገባ ዝርዝሩን ይዟል። ባለፉት 25 ዓመታት በኢትዮጵያ የሰብአዊ መብት ረገጣ ቀጥለዋል። በአሁኑ ጊዜ ደግሞ ሁኔታው አሳሳቢ ደረጃ ላይ ደርሷል ሲል የሰብአዊ መብት ተሟጋቹ ድርጅት አምነስቲ ኢንተርናሽናል አስታወቀ። ድርጅቱ የአምስት ዓመታት ሰብአዊ መብት ረገጣ በኢትዮጵያ በሚል ርዕስ በናይሮቢ ባዘጋጀው ስብሰባ ላይ እንዳስታወቀው በአሁኑ ወቅት የኢትዮጵያ መንግስት የሰብአዊ መብት ረገጣ መፍትሄ ካልተሰጠው የሀገሪቱ ዜጎችን ለበለጠ አደጋ ያጋልጣል የሚል አጭር ጥናታዊ ጽሑፍ አቅርበዋል። በውይይቱ ላይ በናይሮቢ እንዲሁም በኬንያ ስደተኞች ሰፈር የሚኖሩ የኢትዮጵያ ስደተኞችም የስብሰባው ተካፋይ ነበሩ። በስብሰባው ላይ በጋምቤላ ከመሬታቸው ተፈናቅለው ለስደት የተዳረጉ እንዲሁም በኦሮሚያ በተለያዩ ቦታዎች ያለ አግባብ በመታሰር የሰብአዊ መብት ረገጣ ደረሰብን ያሉ ኢትዮጵያውያን የምስክርነት ቃላቸውን ለጉባኤው አካፍለዋል። አንዲት በኦሮሚያ የዩኒቨርሲቲ አስተማሪ ነበርኩ ያለች ኢትዮጵያዊት ሀገሪቱ ውስጥ በርካታ ስቃይ ደርስባት እንደነበረ ትናገራለች። በመጀመሪያ የታሰርኩት የዩኒቨርሲቲ ተማሪ ሆኜ ነው። የተጠረጠርኩትም ስማር በነበርኩበት ዩኒቨርስቲ የኦሮሞ የባህል ክለብ አባል ስለሆንኩ ብቻ ነበር። ከዚያ ተይዤ የታሰርኩ በታሰርኩ ጊዜም ሲያሰቃዩ ነበር። በቂ ምግብ አይሰጠኝም ነበር። በከባድ ማስጠንቀቂያ ከለቀቁኝ በኋላም ትምህርቴን ጨርሼ የዩኒቨርሲቲ መምህር ሆንኩኝ። ባለፈው የአዲስ አበባ ማስተር ፕላን ተቃውሞ ሲነሳ እንደገና አሁንም አስራው አሰቃዩኝ። እኔ ስለ ተማሪዎች ተቃውሞ ምንም የማውቀው ነገር አልነበረም። ከዚያ ወደ ስራ ያልተመለስኩም በዚህ ምክንያት አቆምኩኝ። አምኔስቲ ኢንተርናሽናል በስብሰባው ላይ በኢትዮጵያ መንግስት ተረቆ አሁን የሀገሪቱ ህግ የሆኑት የጸረ ሽብር እንዲሁም የበጎ አድራጎት ድርጅቶችንና ማህበራትን ለመመዝገብና ለማስተዳደር የወጡ አዋጆች በኢትዮጵያ ውስጥ የሰብአዊ መብት ጥሰቱ ከቁጥጥር ውጭ እንዲሆን አበርክተዋል ብለዋል። በተለይ የጸረ ሽብር አዋጅ በ2001 ዓ.ም ከታወጀበት ጊዜ አንስቶ የኢትዮጵያ መንግስት ሆን ብሎ የተቀናቃኝ የፖለቲካ ፓርቲዎችን ለመደምሰስና ጋዜጠኞችን እንዲሁም የሰብአዊ መተሟጋች ግለሰቦችንም ለማሰር እየተጠቀመበት ነው በማለት የአምነስቲ ኢንተርናሽናል ተወካይ ተናግሯል። ከዚህም በፊት በ2006 ድርጅቱ ቢኮዝ አይ አም ኦሮሞ በሚል ርዕስ በኦሮሚያ ክልል ከ2003 እስከ 2006 ብቻ መንግስትን በመቃወማቸው ከ5000 በላይ የኦሮሞ ተወላጆች መታሰራቸውን የያዘ ዘገባ ማቅረቡ የሚታወስ ነው። በአምኔስቲ ኢንተርናሽናል ብቻም ሳይሆን በሌሎች የሰብአዊ መብት ተሟጋች ድርጅቶች የኢትዮጵያ መንግስት የሰብአዊ መብት አያያዝን ብዙውን ጊዜ ቢተቹም፣ የዓለም አቀፉ ማህበረሰብ ግን እስካሁን በቂ መልስ አልሰጠም። ይህ ለምን ሆነ? ሙዞኒ ዋኘኪ በአምኔስቲ ኢንተርናሽናል የምስራቅ አፍሪካ ዋና ኃላፊ ናቸው። ኢትዮጵያ በጂኦ ፖለቲካ ኢትዮጵያ በአፍሪካ ቀንድ ቁልፍ ቦታ ላይ ናት። በተጨማሪም ከምዕራቡ ዓለም ጋር የመከላከያ ኃይል ስምምነቶች አሏት። ሌላው ደግሞ በኢትዮጵያ ውስጥ ስላለው እድገት ነው። የተለያዩ የዓለማችን መሪዎች የመብት ጥሰትን እንደተለመደ ነገር አድርገው ነው የሚመለከቱት። እውነታው ግን በኢትዮጵያ ያለው ሁኔታ የተለየ ነው። የኢትዮጵያ መንግስት ፍጹም አምባገነን ነው። እኛ እንግዲህ በተቻለን መጠን ጥረታችንን እንቀጥላለን። ችግራቸውን ለዓለም መንገር ከሚፈልጉ ኢትዮጵያውያን ጎን እንቆማለን። የተለያዩ ሀገሮች መሪዎችም ከኢትዮጵያ መንግስት ጋር የድጋፍ ስምምነት ሲያደርጉ የመብት ረገጣውን ከሀሳብ እንዲያስገቡ ግፊት ማድረጋችንን እንቀጥላለን። ሌላው በውይይቱ ላይ የተነሳው በኬንያ ስለሚገኙት የኢትዮጵያ ስደተኞች ጉዳይ ነው። የኢትዮጵያ ስደተኞች የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ ዩኤንኤችሲአር እኛም በተገቢው ሁኔታ አያስተናግደንም በማለት ቅሬታቸውን በስብሰባው ላይ ለተገኙት የዩኤንኤችሲአር ተወካይ አቅርበዋል። በተለይ አንድ ስደተኛ ተመዝግቦ ለቃለ መጠይቅ እስከ ሶስት ዓመት ድረስ ቀጠሮ መሰጠቱ ስደተኛውን ለብዙ ችግሮች እንደሚያጋልጥ ተናግረዋል። በቅርቡ ደግሞ የኬንያ መንግስት በሀገሪቱ የሚገኙትን የስደተኞች ካምፕ ለመዝጋት ያደረገው ውሳኔ ጉዳይ የተነሳ ሲሆን በተለይ በደዳብ የሚኖሩ የኢትዮጵያ ስደተኞች እጣፈንታችን ምን እንደሆነ አላወቅንም፣ እስካሁን በስጋት ላይ እንገኛለን ብለዋል። ሀሩን በደዳብ የሚኖሩ የኢትዮጵያ ስደተኞች አባል ነው። ካምፑ ይዘጋል የሚለው ነገር ብዙ ጊዜ ያስጨንቀናል። ምክንያቱም በተለያየ ፖለቲካ ጉዳዮች ከሀገራችን ተሰደን የወጣን ሰዎች ነን። ወደ ሀገር መመለስና ካምፑ ይዘጋል ሲባል ትልቅ የሚያሳስበን የሚያስጨንቀን ሰዎች ነን። ወዴት ነው የሚሄደው የሚለው ነገር ያሳስባል። ዕጣ ፋንታ ልጅ ያለው ቤተሰብ ያለው አለ። ቤት አድርጌ መሸሽ የሚችልበት ነው። ወደ ሀገሩ መመለስ የማይችል ስለሆነ በየት መንገድ ሄጄ ሀገር አቋርጬ የሚልበት መንገድ እንዳይል የሶማሊያ መንገድ ያው መንገዱ ብዙግነው አማራጭ ነው ወደ የመን የተለያየ ሀገር እንዳትሄድና በቃ ያስጨንቃል። እንደዚሁ ካምፕ በተለይ አሁን ቁርጥ ያለ ነገር መሆኑ እና እንዘጋለን ማለታቸው እንደገና ለእኛ አማራጭ አለመስጠታቸው ማይኖሪቲ ሊባል ግሩፕ ምን እንኳ መፍትሄ አለማዘጋጀቱ ራሱ በዩኒሲር ጭምር ያሳስበናል ያስጨንቀናል፣ እና በዳዳብ ዙሪያ ላይ ብለኝ አስቸጋሪ ሆናለች። አሁን በተለይ አሁን በጣም ውጥረት ላይ ነው ያለው። ከስደተኞቹ በዩኒሲር ላይ የተነሳውን ቅሬታ በማስመልከት የጉባኤው ተሳታፊ የነበሩ የዩንሲር ባልደረባ የተባበሩት መንግስታት ድርጅት የስደተኞች ጉዳይ ቢሮ በአሁኑ ወቅት በዓለም ዙሪያ የስደተኞች ቁጥር በብዛት በመጨመሩ ድርጅቱ የበጀት እጥረት እንዳለው ተናግሯል። ከዚህም የተነሳ ለአዲስ ተመዝጋቢ ስደተኞች እስከ ሶስት ዓመት የቀጠሮ ቀን ለመስጠት እንደተገደደ ጨምሮ አስረድቷል። በደዳብ የስደተኞች ካምፕ ስላሉት ቁጥራቸው አነስተኛ ለሆኑ እንደነ ኢትዮጵያ፣ ኤርትራ፣ ሱዳን፣ ኮንጎና ሌሎች ሀገር ስደተኞች ጉዳይም የዩኤንኤችሲአር ባልደረባው የኬንያ መንግስት የደዳብ የስደተኞች መንደርን በማስመልከት እያወጣ ያለውን መርሃ ግብር ካሳወቀም በኋላ ስደተኞቹን የምንረዳበት መንገድ እንፈልጋለን ብሏል። በዚህ አምነስቲ ኢንተርናሽናል ባዘጋጀው ስብሰባ ላይ ከ150 በላይ ሰዎች የተካፈሉ ሲሆን በምስራቅ አፍሪካ የሂውማን ራይትስ ዋች የሰብአዊ መብት ጥናት ባለሙያ ፌሊክስ ሆርን የኢትዮጵያ መንግስት የሰብአዊ መብት እንዲያከብር የምዕራቡ ዓለም መንግስታት ግፊት ማድረግ አለባቸው በማለት በጉባኤው ላይ መልእክት አስተላልፈዋል። ለአሜሪካ ድምፅ ገልሞ ዳዊት ከናይሮቢ። ከምሽቱ 3 ሰዓት ከ41 ደቂቃ ሆኗል አዲስ አበባ ላይ በ19 በ22 ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ በቀጥታ የሚተላልፍላችሁን የአርብ ምሽት ዝግጅት ነው እየተከታተላችሁ ያላችሁት እንዲሁም በ19 ና በ49 ኪሎሄርዝ ይቅርታ በ19 እና 49 ሜትር ባንድ አጭር ሞገድ በየዕለቱ ከምሽቱ አንድ ሰዓት አንድ ሰዓት ተኩል እስከ ሁለት ሰዓት ከሰኞ እስከ አርብ ጋቢና ፕሮግራማችንን መከታተል ትችላላችሁ። ከምሽቱ አምስት ሰዓት ላይ ደግሞ ዝግጅቶቻችን ይደገማሉ። በኢንተርኔት አምሃሪክ ኮም ላይ እንገኛለን። በፌስቡክና በትዊተር ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ። እስከ ዝግጅታችን ፍጻሜ አብራችሁን ቆዩ። ክቡራትና ክቡራን አድማጮች የምናስተናግዳችሁ ሶሎሞን አባትና ቆንጂት ታየ ነን። አሁን ጥቂት የሙዚቃ ግብዣ እንስጣችሁ። አለሜ የጌታቸው ዋሸውንዴ በተትረፈረፈ ሞልቶ በፈሰሰ ለአንቺና ለኑሮ። ማነሰ በተሰጠይ ሰታ ከላይ ባገኘሺው ጨምረች ጨምረች ፍቅሬና አባባሲ አብሺው አብሺው አባብው በጭራሽ በጭራሽ አትቀንሽው መጨመር ነው እንጂ በየለቱ ልብ ለማይገዛው ለኔ አይነቱ يدور <سؤال> هلا እናመሰግናለን ለዚህ ድንቅ ጣዕመ ዜማ። ፕሮግራሙን እየመራችልን ያለችው ብርሃን ኃይሉ ነች። የቴክኒክ መሐንዲሱ ኦድሬስ ሬጅስ በቴክኒክ መሳሪያዎች ላይ ይገኛል። እስከ ምሽቱ አራት ሰዓት ድረስ ከእናንተ ጋር እንቆያለን። እያደመጣችሁ አብራችሁ እንድታመሹ ከአክብሮት ጋር እንጋብዛለን። አሁን ከዛሬ አርብ መደበኛ ዝግጅቶች አፍሪካ በጋዜጦች አዘጋጅና አቅራቢ አዳነች ፍሳሀዬ አፍሪቃ በጋዜጦች የተሰኘው ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። የብሪታንያ ውጭ ጉዳይ ሚኒስትር በሕግ ሥርዓታችን ጣልቃ መግባት እንደማንፈቅድ ሁሉ በሌሎች ሀገሮች የሕግ ሥርዓት ውስጥ ጣልቃ አንገባም ማለታቸው ተገለጸ። የደቡብ ኮሪያ ፕሬዝደንት የአፍሪቃ ጉብኝት ዓላማ የኢኮኖሚ መሠረት ለመጣል እንደሆነ ታወቀ። የሚሉት ርዕሶች ነው በዛሬው ቅንብራችን የምንመለከተው። ኤምቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ጣቢያ ድረገጽ ሞት የተፈረደባቸው ተቃዋሚ አቶ አንዳርጋቸው ጽጌ የዘጠኝ ዓመት ዕድሜ ልጅ የብሪታንያን መንግስት ከሳለች ሲል ባቀረበው ዘገባ ታሳሪው የብሪታንያ ዜጋ ቢሆኑም እስካሁን ባለው ጊዜ የብሪታንያ መንግስት እንዲፈቱ አልጠየቀም ይላል። የታሳሪው ቤተሰብ ክስ የመሰረተው መንግስት አቶ አንዳርጋቸው እንዲፈቱ አለመጠየቁ ህገ ወጥ ነው በሚል እንደሆነ ዘገባው ጠቅሷል። ስልሳ አንድ ዓመት እድሜ የሆናቸው አቶ አንዳርጋቸው ጽጌ ለጠበቃ ተደራሽነት ሳያገኙ ለሰባት መቶ ቀናት ያህል ታስረዋል። ቤተሰባቸውና ጠበቆች በአሸባሪነትና በአገር ጠላትነት በፈረጀቻቸው ኢትዮጵያ ተጠለፉ ይላሉ። ኢትዮጵያ በበኩሏ ወደሚፈለጉበት አገር እንዲላኩ ተደርጓል ነው የምትለው ይላል ዘገባው። የተባበሩት መንግስታት ድርጅት የሰብአዊ መብት ካውንስልና የአውሮፓ ህብረት አቶ አንዳርጋቸው ጽጌ እንዲፈቱ ጥሪ አድርገዋል። የብሪታንያ መንግስትም የታሳሪው ጉዳይ በጽኑ እንደሚያሳስበው ገልጿል። ነገር ግን የብሪታንያ መንግስት የፍርድ ሂደት እድል እንዲያገኙ ከመጠየቅ በስተቀር እስካሁን ባለው ጊዜ እንዲፈቱ አልጠየቀም ሲል ኤንቢሲ ኒውስ የተባለው የአሜሪካ ቴሌቪዥን ጣቢያ ድረገጽ ላይ የወጣው ጽሁፍ ተችቷል። የብሪታንያ መንግስት በበኩሉ በድረገጹ ላይ ያወጣው መግለጫ የብሪታንያ የውጭ ጉዳይ ሚኒስትር ባለፈው ረቡዕ ኢትዮጵያን በጎበኙበት ወቅት ዋናው አጀንዳቸው የአቶ አንዳርጋቸው ጽጌ ጉዳይ ነበር ይላል የውጭ ጉዳይ ሚኒስትር ፊሊፕ ሃመንድ ከጠቅላይ ሚኒስትር ሀይለ ማርያም ደሳለኝ ና ከውጭ ጉዳይ ሚኒስትር ዶክተር ቴዎድሮስ አድሓኖም ጋር ተገናኝተው በተነጋገሩበት ወቅት በጉዳዩ ላይ ጫና እንደሰጡ መግለጫው ጠቁመዋል የብሪታንያ ውጭ ጉዳይ ሚኒስትር ባለፈው ረቡዕ አንድ ከፍተኛ የብሪታንያ ውጭ ጉዳይ ሚኒስቴር ባለስልጣንን በእሳቸው ስም አቶ አንዳርጋቸውን እስር ቤት ሄደው እንዲጠይቁና ስለ ደህንነታቸው ጉዳይ እንዲመለከቱ እንዳደረጉ ጠቁመዋል። የብሪታንያ ኤምባሲ ሰራተኞች ታሳሪውን ሄደው ሲጠይቁ ለአስረኛ ጊዜ ነው። የብሪታንያ አምባሳደር ራሳቸው በያዝነው ወር ጠይቀዋቸዋል ይላል መግለጫው። የብሪታንያ የውጭ ጉዳይ ሚኒስትር ባለፈው ረቡዕ ከባለስልጣኖች ጋር ተገናኝቶ ከተነጋገሩ በኋላ ኢትዮጵያ ሆነው ያሉትን የሀገሪቱ መንግስት መግለጫ አስፍሯል። ከጠቅላይ ሚኒስትሩ ጋር በተነጋገሩበት ወቅት አሁን ከብሪታንያ ዲፕሎማቶች ጋር በየጊዜው ተደራሽነት እንዲኖራቸውና ወደ ፌዴራል እስር ቤት እንዲተላለፉ በመደረጉ መሻሻል ቢኖርም ተጨማሪ እርምጃዎች እንደሚያስፈልጉ ግልጽ አድርጌ ያለሁ። ጠቅላይ ሚኒስትሩ ታዲያ ለነፃ የጠበቃ ምክር ተደራሽነት እንዲያገኙና በኢትዮጵያ የህግ ስርዓት መሰረት አማራጮችን ለመወያየት እንደሚፈቀድላቸው ቃል ገብተውልኛል ማለታቸውን በመንግስታዊ መግለጫ ተጠቅሷል። የብሪታንያ ውጭ ጉዳይ ሚኒስትር አያይዘውም ብሪታንያ በህግ ስርዓቷ ውስጥ ጣልቃ መግባት እንደማትፈቅድ ሁሉ በሌሎች ሀገሮች የህግ ስርዓት ውስጥ ጣልቃ አትገባም። የዲፕሎማታችን ሚና የታሳሪው ደህንነት መጠበቁንና የጠበቃ ምክር ማግኘታቸውን ማረጋገጥ ነው ሲሉ የብሪታንያ የውጭ ጉዳይ ሚኒስትር ማስገንዘባቸውን የመንግስቱ መግለጫ ጠቅሷል። የብሪታንያ የውጭ ጉዳይ ሚኒስቴር ስለ አቶ አንዳርጋቸው ጉዳይ ከማንሳት የቦዘነበት ጊዜ የለም። ጠቅላይ ሚኒስትር ዴቪድ ካምሮን ራሳቸው በሁለት የተለያዩ ጊዜያት ለኢትዮጵያ ጠቅላይ ሚኒስትር ደብዳቤ ልከዋል። የብሪታንያ መንግስት በሚያደርገው ጥረት መሰረት ከአቶ አንዳርጋቸው ጋር ያለው ተደራሽነት ተሻሽሏል። ወደ መደበኛ እስር ቤትም ተላልፈዋል። የብሪታንያው የውጭ ጉዳይ ሚኒስትር የአቶ አንዳርጋቸው ባለቤትን አነጋግረዋል። የብሪታንያ መንግስት አቶ አንዳርጋቸውንና ቤተሰባቸውን መርዳቱን ይቀጥላል ማለታቸውን የብሪታንያ መንግስት መግለጫ ጠቁሟል። የደቡብ ኮሪያ ፕሬዚደንት ፓርክ ዮንሄ ኢትዮጵያን፣ ኡጋንዳንና ኬንያን የሚጎበኙት አፍሪቃ ውስጥ ጽኑ መሰረት ያላቸው ቻይናና ሕንድ እንደሚያደርጉት ሁሉ ከአፍሪቃ ጋር የኢኮኖሚ መሰረት ለመጣል እንደሆነ ቻታም ሀውስ በተባለው ዋና መሰረቱ ለንደን የሆነው ዓለም አቀፍ የፖሊሲ ተቋም ድረገጽ ላይ የወጣው ጽሑፍ ገልጿል። ጽሑፉን ያቀረቡት ዳራክ ኔቪል የተባሉ በአፍሪካ ፕሮግራም የውጥን አስተዳዳሪ ናቸው። ይሁንና በኮሪያው ጦርነት ወቅት የኢትዮጵያ ግብረ ኃይል ከመሳተፉ በስተቀር ደቡብ ኮሪያ ከምስራቅ አፍሪካ ጋር ብዙም የመተሳሰር ታሪክ የላትም ይላል ጽሁፉ። በአንጻሩ ቻይና ከምስራቅ አፍሪካ ጋር የጋራ የሆነ የሶሻሊዝም ታሪክ አላት። በዛም ላይ በድህረ ነጻነት ወቅት በምስራቅ አፍሪቃ ብዙ የልማት ውጥኖችን ተግብራለች። ህንድ ደግሞ ከምስራቅ አፍሪቃ የህንዳውያን ማህበረሰብ ጋር ስኬታማ የሆነ የረጅም ጊዜ የንግድ ግንኙነት መስረታለች። ስለሆነም ደቡብ ኮሪያ ከምስራቅ አፍሪቃ ጋር የምታደርገው የኢኮኖሚ ግንኙነት ከዝቅተኛ ቦታ በመነሳት እንደሚሆን የቻተም ሀውስ ድረገጽ ላይ የወጣው ጽሁፍ ጠቁመዋል። ያም ሲባል ግን ደቡብ ኮሪያ በሃን ወንዝ የልማት አያያዝ ያሳየችው ተአምር፣ እንደ አውሮፓ አቆጣጠር ከ1960ዎቹ ዓመታት አንስቶ እስከ 1990ዎቹ ዓመታት ጊዜ ውስጥ በሚያስገርም ሁኔታ ያሳየችው ወደ ውጭ የመላክ መር የሆነ የኢኮኖሚ እድገት ለምስራቅ አፍሪካ ሀገሮች እንደ የኢኮኖሚ እድገት ተምሳሌት ሆኖ ሊያገለግል ስለሚችል ተሞክረዋ በምስራቅ አፍሪካ ተፈላጊነት ሊኖረው እንደሚችል ቻታም ሀውስ ድረገጽ ላይ የወጣው ጽሁፍ ያወሳል። የምስራቅ አፍሪካ ሀገሮቹ እንደ አውሮፓ አቆጣጠር በ1960ዎቹ ዓመታት ያኔ ደቡብ ኮሪያ የነበራትን ያህል አመታዊ ገቢ ነው የነበራቸው። አሁን ታዲያ ሁሉም የምስራቅ አፍሪካ ሀገሮች ደቡብ ኮሪያ የደረሰችበትን ያህል የኢኮኖሚ ትራንስፎርሜሽን እንዲኖራቸው ይፈልጋሉ። ደቡብ ኮሪያ ለአፍሪቃ የምትመድበው እርዳታም እየጨመረ ነው ይላል ጽሁፉ። በሌላ በኩል ደግሞ ደቡብ ኮሪያ ደንብንና ስርዓትን ባልተከተለ ህገ ወጥ የአሳ ማስገር ተግባር መሳተፏ የአፍሪካ ሀገሮች በቢሊዮኖች የሚቆጠር ዶላር እንዲያጡ አድርጓል። ማዳጋስካር ውስጥ ዳው የተባለው የደቡብ ኮሪያ ኩባንያ ወደ ፖለቲካዊ አለመረጋጋት ያመራ የመሬት ቅርምት አካሂዷል በሚል ደቡብ ኮሪያ ላይ መጥፎ ስም ማስከተሉ አልቀረም። ኢቦላ በሽታ በምዕራብ አፍሪቃ በተዛመተበት ወቅት ኬንያ በሽታው ከተዛመተበት ቦታ ከ7000 ኪሎ ሜትር በላይ ርቃ የምትገኝ ሀገር ሆና ሳለ የኮሪያ አየር መንገድ ከሰውል ወደ ናይሮቢ የሚያካሂደውን በረራ ማቆሙ መላ አፍሪቃን እንዳስከፋ ቻታም ሀውስ ድረገጽ ላይ የወጣው ጽሑፍ ጠቁሟል። በኢትዮጵያ በኩል እያደገ በመሄድ ላይ ያለው የኢንዱስትሪዋ መሰረት በከፊልም ቢሆን የደቡብ ኮሪያን ተምሳሌት የተከተለ ነው። ኢትዮጵያ ባላት የህዝብ ብዛት ምክንያትም ተፈላጊ ገበያ ያደርጋታል። ይሁንና ኢትዮጵያ ለውጭ ሙዓለ ንዋይ ክፍት በሆኑት ዘርፎቿ ላይ በምታደርገው ቁጥጥር ምክንያት አነስተኛ ቢሆኑም ከበርቴያዊ ዝንባሌ ያላቸው ኬንያና ኡጋንዳ የኢኮኖሚ ተወዳዳሪዎች ሊሆኑ ይችላሉ ሲል ቻተም ሀውስ ድረገጽ ላይ የወጣው ጽሑፍ ተችቷል። አድማጮች የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ ያበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። አዳነችን ለቅንብሯ አመሰግናለሁ። አሁን አጭ ጭሩ የስፖርት ዘገባለን። ኮፓ አሜሪካ አንጋፋው የአሜሪካዎቹና ካሪቢያን አህጉራዊ ንፍቀ ክበባዊ የእግር ኳስ ጨዋታ ግጥሚያ ኮፓ አሜሪካ ዛሬ ማምሻውን ዩናይትድ ስቴትስ እና ኮሎምቢያ ሳንታ ክላራ ካሊፎርኒያ ላይ በሚያደርጉት ግጥሚያ ይጀመራል። የላቲንና የሰሜን አሜሪካ 16 ቡድኖች ተናንቀው የሚፋለሙበት ይህ ዓለም አቀፍ የእግር ኳስ ዋንጫ ግጥሚያ ዩናይትድ ስቴትሱ ሲደረግ ለመጀመሪያ ጊዜ መሆኑ ነው። ኮፓ አሜሪካ የተጀመረበትን መቶኛ ዓመት ምክንያት በማድረግ ዛሬ በሚጀመረው ጨዋታ ጉዳት ደርሶባቸው ከቀሩ በጣት የሚቆጠሩ የዓለም ዝነኛ ተጫዋቾች በስተቀር አብዛኞቹ ይገኛሉ ተብሏል። በቡድን ደረጃም ባለፈው የዓለም ዋንጫ ለሩብ ፍጻሜው ከደረሱ ስምንቱ መካከል አራቱ ይሳተፋሉ። የስፖርት ፕሮግራም አዘጋጅና አቅራቢ ሰሎሞን ክፍሌ ይህ ታላቅ ጨዋታ ከመጀመሩ በፊት ተከታዩን ዘገባ አጠናቅሯል። ኮፓ አሜሪካ ከተጀመረ 100 ዓመታት ያስቆጠረና በዕድሜ አንጋፋው ዓለም አቀፍ አህጉራዊ የሻምፒዮና እግር ኳስ ውድድር ነው። ቀደም ሲል አስሩ የደቡብ አሜሪካ ኮንፌዴሬሽን ማለት ኮሜቦል አባላት ብራዚል፣ አርጀንቲና፣ ዩራጓይ፣ ኮሎምቢያ እና ቺሌ እንዲሁም ፓራጓይ፣ ኤኳዶር፣ ፔሩ፣ ቦሊቪያ እና ቬኔዙዌላ ነበሩ እንደ አውሮፓውያን ዘመን አቆጣጠር ከ1993 ዓ ም በኋላ ከደቡብ አሜሪካ ውጪ እንግዳ ቡድኖች መጋበዝ ተጀመረና ሜክሲኮና ዩናይትድ ስቴትስ ታከሉ። እናም የዚህ ዓመቱ ዋንጫ ውድድር አስራ ስድስት ቲሞችን ያሳትፋል። ከአስሩ የደቡብ አሜሪካ ቡድኖችና ሁለቱ እንግዶች ሜክሲኮና ዩናይትድ ስቴትስ በተጨማሪ በአካባቢው የሻምፒዮና ማጣሪያ ውድድሮች ያለፉ ኮስታሪካ፣ ጄሜይካ፣ ፓናማና ሄይቲ ታክለዋል። በአስራ ስድስቱ ቲሞች መካከል ለአንድ ወር ግድም የሚካሄዱት ግጥሚያዎች በሙሉ በቀጥታ በሚሊዮኖች ለሚቆጠሩ ተመልካቾች በቴሌቪዥን ይተላልፋል። ውድድሮቹ በተለያዩ ሃያ የዩናይትድ ስቴትስ ከተሞች ውስጥ የሚደረጉ በመሆናቸው አብዛኞቻችን የምንከታተለው በቴሌቪዥን ይሆናል። እንደ አጋጣሚ ሆኖ ደግሞ እኛ ባለንበት የዋሽንግተን ዲሲ ከተማ አንድ እንኳ ጨዋታ ስለማይደረግ ሁሉንም የምንከታተለው ከቴሌቪዥን ታዳሚዎች ጋር ነው። ኮፓ አሜሪካ 16 ቲሞች ይሳተፉበታል። ቀደም ሲል እንደገለጽኩት በአራት ምድቦች ተከፍሎ ነው የሚካሄደው። በኤ ምድብ ዩናይትድ ስቴትስ፣ ኮሎምቢያ፣ ኮስታሪካና ፓራጓይ፣ በቢ ምድብ ብራዚል፣ ኤኳዶር፣ ሄይቲና ፔሩ፣ በሲ ምድብ ሜክሲኮ፣ ዩሩጓይ፣ ጃማይካና ቬኔዙዌላ፣ በዲ ምድብ አርጀንቲና፣ ቺሌ፣ ፓናማና ቦሊቪያ ይገኛሉ። ዛሬ አርብ፣ ነገ ቅዳሜና ከነገ በስቲያ እሁድ ስድስት ግጥሚያዎች ይካሄዳሉ። ዛሬ ማታ በመክፈቻው የኤ ምድቦቹ ዩናይትድ ስቴትስና ኮሎምቢያ ሳንታ ክላራ ካሊፎርኒያ ይጋጠማሉ። ነገ ኮስታሪካ ከፔሩ ኦርላንዶ ፍሎሪዳ፣ ብራዚል ከኤኳዶር ፓሳዲና ካሊፎርኒያ ይጫወታሉ። እሁድ ጃሜይካ ከቬኔዙዌላ ቺካጎ፣ ሜክሲኮ ከዩራጓይ ግለንደን አሪዞና ይጋጠማሉ። የሁሉንም ውጤቶች በሰኞ ምሽት ፕሮግራሜ ይዤ እመለሳለሁ። እና የዘንድሮውን ኮፓ አሜሪካ ዋንጫ ማን ያሸንፍ ይሆን? የአርጀንቲና ብሔራዊ ቡድን ኮከብ አጥቂው ሊዮኔል ሜሲ ተሳተፈበትም ቀረ ጠንካራ ከሚባሉት አንዱ ነው። አልቢ ሰለስተ በመባልም የሚታወቀው የአርጀንቲና ብሔራዊ ቡድን ዋንጫ የተጠማም ይመስላል። ከ1993 ኮፓ አሜሪካ ወዲህ ቡድኑ አንዴ እንኳ ዋንጫ ወስዶ አያውቅም። ያለፈውን ዓመት ዋንጫ ያነሳው የወቅቱ አስተናጋጅ ቺሌ ነበር። ዩራጓይም ቀላል ቲም አይደለም። ከፊት በአጥቂው ኤዲንሰን ካቫኒ፣ ከኋላ በዲየጎ ጎዲን ይመካል። መረሳት የሌለበት ደግሞ ዩራጓይ ከዚህ ቀደም አስራ አምስቴ የአሜሪካ ዋንጫ መውሰዱ ነው። አስተናጋጇ ዩናይትድ ስቴትስ በደጋፊዎቿና በራሷ ሜዳዎች ላይ መጫወቷ በራሱ በእጅጉ እንደሚረዳት ይታመናል። በእግር ኳሱ ስፖርትም እየተጠናከረች መጥታለች። ሜክሲኮም መዘንጋት የለባትም። አብዛኞቹን ግጥሚያዎቿን በጎረቤት ከተሞች በግለንዴል አሪዞና፣ በፓሳዲና ካሊፎርኒያና በሂውስተን ቴክሳስ ስለሆነ የምታካሂደው የደጋፊ ድርቅ አይነካትም። በሽበሽ ነው። ከተጫዋቾችስ ማለቴ በዓለም ከስመጥሮቹ መካከል እነማን ናሉ? እነማን አይኖሩም? ኔማርን ብራዚል ለሪዮ ኦሊምፒክ ይበልጥ ያስፈልገኛል በሚል ምክንያት አታሰልፈውም በዚህ ኮፓ አሜሪካ ዋንጫ ውድድር ወቅት የለም። ሉዊስ ሱዋሬዝም ባርሴሎና በኮፓ ዴልሬይ የዋንጫ ፍጻሜ እንዲያሸንፍ ሲሯሯጥ እግሩን ጎድቶ ቀርቷል። ከተሻለው ምናልባት ወደ መጨረሻ ላይ ይሆናል ተብሏል፣ ብቅ የሚለው የአርጀንቲናው ኮከብ አጥቂ ሊዮኔል ሜሲም ጀርባው ተጎድቷል። እርሱም ከተሻለው ብቻ ይሆናል ቡድኑን የሚቀላቀለው። ምናልባት ከቀረ ግን በአንጀል ዲ ማሪያ ይተካል ተብሏል። ሜክሲኮ በሃቬር ሄርናንዴዝ ትመካለች። ሁሉንም አብረን የምናየው ይሆናል። አድማጮች፣ ሰኞ በመደበኛ ዝግጅት እስከምንገናኝ ሰለሞን ክፍሌ ነኝ። ባልደረባችን ዳን ብራውን ባቀናበረልን ልዩ የኮፓ አሜሪካ መግቢያና መውጫ ሙዚቃ በማመስገን ሰናበታለን። የተከበራችሁ አድማጮች ያሰናዳናቸው ዝግጅቶች ተጠናቀቁ። በምሽቱ ፕሮግራም ዋና አዘጋጅ በትዝታ በላቸውና በሌሎችን ባልደረቦቻችን ስም እንሰናበታችኋለን። ቆንጂት ታይና እኔም ሰሎሞን አባተንን። ፕሮግራሙን የመራችልን ብርሃን ኃይሉ ነች። ኦድሪያስ ሬጅስ የቴክኒክ መሐንዲሱ ነበር። አብራችሁን ስለቆያችሁ እናመሰግናለን። የትግርኛ ዝግጅት ይቀጥላል። በእኛ በኩል በሰላም ደሩ ደናደሩ Thank you.